እንግዲህ አዋጁ ህብረተሰቡ ላይ ያመጣው ነገር እና አካባቢው ላይ የምታየው ነገር ምንድን ነው? በጣም ሌላ ሽብር የነዛ ይመስለኛል። ህብረተሰቡ ላይ በአጠቃላይ ህብረተሰቡ ከትናንት ከታወጀ ጀምሮ ማለት ነው። ከሁለት ሰዓት በኋላ በከተማው ላይ የሚንቀሳቀስ ሰው አልነበረም። ሌላ ቦታም እንደዛው ደባቡ ስንጠይቅ እንደዛው አይነት ፍራቻ ነበረ የነገሰው እና ነገሩ ሌላ ነገር ያመጣ ይመስላል። ህብረተሰቡ ገና ምኑም ምኑም ሳይነገርና ሳይባል ፍራቻ ውስጥ የገባ ይመስለኛል እና በአጠቃላይ ፍራቻን ያስከተለ ይመስለኛል አዋጁ እንጂ ሌላ አዲስ ነገር እንኳ ይዞ የመጣ ነገር አይመስለኝም። ምክንያቱም ይሄን አሁን የአስቸኳይ ጊዜ አዋጅ ብሎ ዝርዝሩን ያወጡትን ነገር በፊትም የሚደረግና ያለ ነገር ነበረ። በአጠቃላይ ስናየው ኦሮሚያ ላይም ይሄ ያለ ፍርድ ቤት ትዕዛዝ ሰውን የመያዝ ቤት የመፈተሽ ቦታዎች መኪናዎች አቁሞ እንትኔ ማለት የመፈተሽ ያለ ፍርድ ቤት ትዕዛዝ ያለና የነበረም ነው ያው ይፋን የተደረገው እንጂ የነበረ ነገር ነው፣ እና በአጠቃላይ ይሄ ነው የሚመስለው፣ እንግዲህ እስካሁን የታየው ነገር። ወደ ስራ ደግሞ ሲገባ የሚያመጡትን ነገር የምናየው ያው፣ የአስቸኳይ ጊዜ አዋጅ እንዲያን ነገሮችን ያስቆማል ብዬ አልገምትም። ምክንያቱም በጊዜ በቀን ከጠዋት ጀምሮ ነው የተደረገው ይሄ ድርጊት ሲደረግ ኦልሞስት አስራሁለት ሰዓት ጀምሮ ቀሚ ወሎ እስከ ስድስት ሰዓት ነው የሄደው ቤት የተደረገው እና የአስቸኳይ ጊዜ አዋጅ ይህንን በቀን የሚደረግ ከሆነ ያስቆሟል ብዬ አልገምትም። ያው ሰዓት ላፊ ነው አስቸኳይ ጊዜ አዋጅ ማለት። አሁን እንግዲህ ያው አዋጁ ላይ ያለኝ አስተያየት ጥሩ ነው የሚል ነው። መነሻ ጥሩ ነው ያልኩበት ምክንያቱ ምንድን ነው? አዋጁ ከመታወጁ በፊት የተከሰቱ ጉዳዮችን በመመልከት ነው የአዋጁን አስፈላጊነት። በመሰረቱ አዋጁ ከበጎ ጉዳይ ተነስቶ አይደለም የወጣው መጥፎ ጉዳዮችን ተከትሎ የወጣው አዋጅ ነው እና አዋጁም የወጣበት መንፈስ ያንን ጥሩ ያልሆነ ጉዳይ መከላከል የሚያስችል ስልቶችን ለመንደፍ እና እነኛን ነገሮች ለማስተካከል ይረዳኛል በሚል መንግስት አስቦ ያወጣው ነው። ዛሬ ላይ ያው እንግዲህ ከትናንት ከቅዳሜ ጀምሮ ነው የወጣው። ዛሬ ማክሰኞ ነው። በነኚህ ቀናቶች ውስጥ መረጋጋቶች ታይተዋል ማለት ነው የሚኝ መረጋጋቶችን ስንመለከት ከአዋጁ መውጣት በኋላ የመጡ መረጋጋቶች እና በሰላም እንቅስቃሴዎች የተጀመሩ በመሆናቸው አዋጁ ጥሩ ነው የሚል ሀሳብ አለኝ። በጥሩነቱም ደግሞ እያሳየ ወይም ደግሞ በተግባርም እየታየ ነው ያለው። ስለዚህ አዋጁ ጥሩ ነገሮችን አምጥቷል። በክፉ ከአዋጁ መውጣት በኋላ የተፈጠሩ ችግሮች የሉ አዋጁ ደግሞ ጎድቶኛል የሚል ማታል ስላላየው አዋጁ ጥሩ ነው ብዬ ነው የምለው። በእኔ እንግዲህ ምናልባትም ዘላቂ መፍትሄ አይሆን እንጂ ሳምሀው መፍትሄ ሊሆን ይችላል፣ ጊዜ የሆነት ባለው እንቅስቃሴ ብዬ አስባለሁኝ። ምክንያቱም ብዙ ሰው እየሞተ ነው በአሁኑ ሰዓት። በተለያየ የተለያየ ግጭቶች አሉ፣ የተለያዩ ጥያቄዎች አሉና በዛ የተነሳ ከአካባቢው ርቆ ለስራ የተሰደደው ሰው እየሞተ ንብረቱ እየወደመው ከመሆኑ አንጻር ምናልባትም በተወሰነ ደረጃ ሊያስተነፍሰው ይችላል የሚል ገምታለኝ ኦቨርኦል ግን መፍትሄው ይሄ ነው ብዬ አላምንም። መፍትሄው ቁጭ ብሎ የህዝብ ጥያቄ ምንድን ነው ለምንድን ነው እንደዚህ የሆን ነው ብሎ ከባለፉት ነገሮች ተምሮ ወደፊት ትክክለኛ አቅጣጫ አስቀምጦ ከመንግስት ይጠበቃል ብዬ አስባለኝ። ምክንያቱም የአስቸኳይ አስቸኳይ ጊዜ አዋጅ የመንግስት እንዳወጀው ከሆነ ለስድስት ወራት የሚቆይ ነው። ምናልባት ከስድስት ወር በኋላ በዛ መልኩ ነው የሚቀጥለው፣ ወይስ መንግስት ችግሬ ምንድን ነበር ከህብረተሰቡ ውስጥ ምንድን ነበር የነበረው ነገር ብሎ አጥምቶ ለጉዳዩ ዘላቂ መፍትሄ መስጠት ነው ብዬ አምናለሁ ፐርሰናሊ ምናልባት አሁን እንዳልኩሽ ግን ለተወሰነ ጊዜም ቢሆን ይህንን ማድረጉ መፍትሄ ነው ብዬ አስባለሁ። ቢኮዝ የብዙ ሰዎች ንብረት እየወደመ ነው። ስፔሻሊ መጤው የሚባለው ከአንዱ ሀገር አንዱ ቦታ ስራውን የሚሰራ ሰው ፍራስትሬትድ ሆኖ ነው የሚኖረው። ሁላ ችግር ባለበት እንግዲህ ወጥቶ መግባትን ችግር ከሆነ በተወሰነ መልኩ ሊያስተነፍስ ይችላል እንጂ ዘላቂ መፍትሄ ነው ብዬ አላምም። ዘላቂ መፍትሄው የፖለቲካ መፍትሄ መሻት ነው ብዬ አምናለሁ።